በህዝብ መስዋዕትነት የተጀመረውን ለውጥ በጥቃቅን ልዩነቶች ማደናቀፍ መሞከር ታሪክ ይቅር የማይለው ስህተት ነው በማለት ይጀምራል የሁለቱ ፓርቲዎች የጋራ መግለጫ። በባንዲራ ስም የኔ ይበልጥ ያንተ ያንስ በሚል ትውልዱን ለግጭት ማነሳሳት ፍጹም ሊወገዝ የሚገባው እኩይ ምግባር ነው ብለዋል የኦፌኮ የህዝብ ግንኙነት ኃላፊ አቶ ሙላት ገመቹ ከተናገሩት በጥቂቱም። ትንኮሳ የሚያካሂዱትንም ሁሉ መቆጣጠር አለበት ህዝብ እና ለጸጥታ ኃይሎች ሁሉ ይሄንን ጥቆማ እንዲያደርግ ህዝብን እንጠይቃለን። ሰላም የጋራችን ነው። በዚህ ሰላም ላይ መረባረብ አለብን። ከግጭትና ከመለያየት የምናመጣው ጉዳይ የለም። ስለዚህ የምናደርጋቸው ነገሮች በሰላማዊ መንገድ፣ ዲሞክራሲያዊ በሆነ ሁኔታ ይሄን ነገር ማየት አለብን። ሌሎቹንም ማዳመጥ መቻል አለብን። እንደማመጥ ካልተደማመጥ ሀገር አንገነባ። ስንደማመጥ የሚሆነውን እናረጋለን። ስለዚህ ህዝባችን ወደዚህ እንዲያተኩር አበክረን ነው የምንጠይቆ። የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ አበበ አካሉ ከሰጡት ሰፊ ማብራሪያም በጥቂቱ እናስደምጣቸው። ነገ የሚገቡት እንግዶቻችን ይህን ስርዓት በሰላማዊ ትግል መታገል ከአቅም በላይ ነው ብለው እንደ ሌሎቹ ነፍጥ አንግበው በረሃ ወርዱ ናቸው። የቁርጥ ቀን የኢትዮጵያ ልጆች ናቸው። ስለዚህ የኦነግ አመራሮች ከዳውድ ኢብሳ ጀምሮ የሚገቡት ኢትዮጵያውያን ናቸው። ለዚች ሀገር ዋጋ ይከፈሉ የትኛውም በመላው ዓለም የተበተነ በበረሃም ያለ ኢትዮጵያዊ ሲገባ በኢትዮጵያ ጨዋነት ሁላችንም የብሔር ነገር ሳይገድበን፣ የቋንቋ ጉዳይ ሳይገድበን ነው ልንቀበላቸው የሚገባው። እኔ እነ ዳውድ ኢብሳ የኦሮሞ እንግዶች ናቸው ብዬ አላስብም። የኦሮሞ ህዝብ እንግዶች ብቻ አይደለም። የመላው ኢትዮጵያ የአማራው፣ የትግሬው፣ የወላይታው፣ የሁሉም ኢትዮጵያውያን እንግዶች ናቸው። ስለዚህ እኛ እነኝን እንግዶች ለመቀበል የአርማና የሰንደቅ ዓላማ ጉዳይ ትልቅ ትን ጋፍ ፈጥሮ የሚያግደን ጉዳይ አለ። ለምን ነጭ ጨርቅ ይዘን ወጥተን አንቀበላችሁ? እኛ ፐርሰናሊም ከፈለግ ነው ይሄ ጥሩ እንትን ነው ካል። ይሄንን ማድረግ ስንችል ነው ተፈቃቅረና ተከባብረ መኖር የምንችለውና፣ እንግዶችንም ለመቀበል የሆነ የብሔር ልዩነት ስሜት መታየት፣ የባንዲራ ልዩነት ስሜት መታየት መቻል የለበት። ይሄንን ወጣት ትውልድ በሚገባ ሊረዳ ይገባል። በተለይ ፓርቲዎች ደግሞ የራሳቸውን አባላትና ደጋፊዎች በደንብ ሊያስረዱ ይገባል። የኦፌኮ የስራ አስፈጻሚ ኮሚቴ አባል አቶ ጥሩነህ ገምታም ተከታዩን አክለዋል። የኦሮሞ ነጻነት ግንባር አባላት ላለፉት አርባ ዓመታት አምሳ ዓመታት፣ አብዛኛዎቹ ደግሞ ሁሉም በሚባልበት አይነት ሁኔታ ላለፉት 27 ዓመታት ከሚወዷት አገራቸው ኢትዮጵያ ርቆ የቆዩ ናቸው። እነዚህን በፍቅር ለመቀበል የሚደረገው መነሳሳት የማንንም ደም ሊያፈላ አይገባም። ስለዚህ ሌሎቹን በፍቅር አይን እንደተቀበል ናቸው እነዚህ ዜጎችንም መቀበል መቻል ይኖርበታል። ፓርቲዎቹ በመግለጫቸው ወጣቱ ትውልድ በፍቅርና በመቻቻል ዘመኑን እንዲዋጅ ጠይቀው ሆኖም ግን ከቁጥጥር በላይ ሆነው ወደ ህውከትና ብጥብጥ ከማምራታቸው በፊት መንግስት አፋጣኝ የእርምት እርምጃ እንዲወስድ አበክረን እንጠይቃለን ብሏል። ለDW ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ከአዲስ አበባም